የመጨረሻው ፕሬዚደንታዊ እሰጥ አገባ የአሜሪካ የውጭ ጉዳይ ፖሊሲ ቦካሬተን፣ ፍሎሪዳ ሰኞ ጥቅምት 12 2005 ዓ ም ለዩናይትድ ስቴትስ አጠቃላይ ምርጫ ሁለት ሳምንታት ሲቀሩት የተካሄደው የመጨረሻው ዙር ፕሬዚደንታዊ ክርክር የትኛው እጩ ለአሜሪካ ዋና ሥራ አስፈጻሚነትና የጦር ኃይሎቿም ጠቅላይ አዛዥነት የተሻለ ብቃት አለው ለሚለው ጥያቄ አሜሪካውያን ለራሳቸው መልስ እንዲሰጡ ድምፃቸውንም የት እንደሚጥሉ እንዲወስኑ ምናልባት የመጨረሻው አጋጣሚ ነው ተብሎ በብዙዎች ታምኗል። በፍሎሪዳው የቦካሬተን ሊን ዩኒቨርሲቲ የተካሄደው የፕሬዚደንት ባራክ ኦባማና የአገረ ገዢ ሚትራምኒ የእሰጥ አገባ ግጥሚያ የተከፈተው ከዘውድና ከአንበሳ አንዱን ጠርተው ሳንቲም ወደ ላይ ተወርውራ ስታርፍ በወደቀችላቸው ሚትራምኒ የመጀመሪያ መላሽነትና ተናጋሪነት ነበር። እናም ታዲያ አገረ ገዢው ንግግራቸውን ሲጀምሩ ባራክ ኦባማ በእስላማዊ አክራሪዎች ላይ የከፈቱትን ጥቃት በመንቀፍ ነበር። ከዚህ ውጥንቅጥ ለመውጣት መደዳውን ገድለን አንችለውም እኮ አሉ። ሚስተር ኦባማም ተቀብለው ሚስተር ራምኒ በሁሉም የውጭ ፖሊሲ ምርጫዎቻቸው ላይ የተሳሳቱ ናቸው አሏቸው። ሚስተር ፕሬዚደንት አሉ ራምኒ ደግሞ በተራቸው እኔን መውቀስ እኮ በመካከለኛው ምስራቅ ያለውን ሁከት ለማስቆም አጀንዳ ሊሆን አይችልም። ደግሞም ኦባማ በዚያ አካባቢ የተከተሉት ፖሊሲ አሜሪካ የነበራት ተስፋ ሙሉ በሙሉ የተቀለበሰበት አካሄድ ነው አሉ ራምኒ። ኦሳማ ቢንላደንን በማስወገዳቸውና በአልቃይዳ አመራር ላይ በመዝመታቸው አድናቆቴን ልገልጽላቸው ወዳለው አሉ አገረገዥ ራምሊ። ከዚሁ ጥንቅጥ ለመውጣት ግን መደዳውን እየገደልን መቀጠል አንችልም። ይህንን ገና ማፈግፈግ ያልጀመረ ያልተደበቀም ስር ነቀልና አክራሪ ጽንፈኝነት የእስልምናው ዓለምና ሌላውም የዓለም ክፍል እንዲያወግዘው የሚያግዘውን አጠቃላይና ብቃት ያለው ስልት ማውጣትና ወደ ሥራ ማስገባት ይጠበቅብናል። ሚስተር ኦባማም በአካባቢው ሰላምና ዴሞክራሲ እንዲሰፍን አሜሪካ ከአጋሮቿ ጋር መሥራቷን ገልጸው ሊቢያን እንደ ምሳሌ አንስተዋል። ወታደሮቻችንን ሳናሰማራ ከኢራቅ የሁለት ሳምንት ወጫችን ባነሰ ወጪ ለአርባ ዓመታት በአምባገነናዊ ቀንበር ስር የነበረችን ሀገር አሜሪካውያንን ከገደለ ጨቋኝ ነጻ አውጥተናል። ደግሞም ምንም እንኳ ይህ አሳዛኝ ታሪክ ቢፈጠርም በአስር ሺዎች የሚቆጠሩ ሊቢያውያን ቤንጋዚ አደባባይ ላይ ወጥተው አሜሪካ ወዳጃችን ነች ከእርሷ ጋር እንቆማለን ሲሉ ታይተዋል ብለዋል። ፕሬዚደንት ኦባማ ኢራንን በተመለከተ እስካሁን ታይተው የማይታወቁ እጅግ የከበዱ ማዕቀቦችን በመጣል አስተዳደራቸው ጥንካሬውን ማሳየቱን ሚስተር ኦባማ አስረድተዋል። ሚስተር ራምኒም ዓለም ባለ ኒውክሌር ኢራንን ለማየት በአራት ዓመታት ተጠግቷል ብለዋል። በመቀጠልም ኢራናውያንም አሜሪካዊ ጥንካሬን እንጋፈጣለን ብለው ሲያስቡ ያጋጠማቸው ግን ደካማነት ነው አሉ። ለዩናይትድ ስቴትስ ትልቁ ስጋቷ ምንድን ነው ብለው እንደሚያስቡ ራምኒ ሲጠየቁ የኢራን የኒውክሌር ፕሮግራም ሲሉ መልሰዋል። ሚስተር ኦባማ ደግሞ የሽብር መረቦች ናቸው አሉና በንቃት መቀጠል ይገባናል ሲሉ ማከሉ ሚስተር ራምኒ የኦባማ ወታደራዊ በጀት ጨርሶ ተቀባይነት የሌለው ነው ሲሉ አጣጥለውታል። የአሜሪካ የአየር ኃይል ከተመሠረተበት በአውሮፓውያኑ የዘመን አቆጣጠር ከ1947 ዓ ምት ጀምሮ ባልነበረ ሁኔታ ያነሰ፣ የባሕር ኃይሏም ከ1917 ዓ ምት ጀምሮ ካለው ጊዜ ሁሉ እጅግ ያነሰ ሆኗል ብለዋል። ሚሽን የአሜሪካ ፕሬዚዳንት እጅግ የገዘፈው ኃላፊነቱ የአሜሪካን ሕዝብ ደህንነት መጠበቅ ነው። እኔ ብሆን ወታደራዊ በጀታችንን በአንድ ትሪሊዮን ዶላር አልቆርጥም። እነዚህ ፕሬዚዳንቱ የቆረጧቸው የበጀት ቅምሮች ናቸው። ይህ ደግሞ የወደፊት እጣ ፈንታችንን መረጋጋት የሌለውና ለአደጋ የተጋለጠ የሚያደርገው ይመስለኛል ብለዋል አገረ ገዥ ራምኒ። ሚስተር ኦባማ በሰጡት ምላሽ ግን ወታደራዊውን በጀት እንደማይቆርጡ ተናግረዋል። የሆነው አሉ ኦባማ ጦሩ የያዘው የነበረውን በጀት ነው። ይልቅ ተቀናቃኛቸው የሚከተሉት ያረጁና ያፈጁ ፖሊሲዎችን መሆኑን በመግለጽ ወቅሰዋቸዋል። የባህር ኃይሉን አንስተዋል። ለምሳሌ አሉ አሁን ያለን የመርከቦች ቁጥር በ1916 ዓ ም ከነበሩን ያነሰ እንደሆነም ተናግረዋል። አዩ አገረ ገዢ ሆይ የፈረሶቻችንና የጎራዴዎቻችንም ቁጥር እንዲሁ ያነሰ ነው፣ ምክንያቱም የሰራዊታችንም አይነት ተለውጧልና አሉ ኦባማ። ፓኪስታንን በሚመለከት ኦሳማ ቢንላደንን ለማግኘት ያለፈቃድ መግባታቸውን ትክክል ነበር ሲሉ ኦባማ ተከራክረዋል። ቀድመን አስፈቅደን ቢሆን ኖሮ የሽብሩን መሪ አናገኘውም ነበር አሉ የቢንላደን መገደል በመስከረም አንዱ የሽብር ጥቃት የሚያፈቅሯቸውን ለተነጠቁ አሜሪካውያን የመንፈስ ረፍትን ሰጥቷል ብለዋል። ፕሬዚደንቱ አክለው ዩናይትድ ስቴትስ ቢንላደንን ለማግኘት ወደ ፓኪስታን በመግባቷ ምክንያት ከፓኪስታን ጋር ለተፈጠረው መካረር አስተዳደሩን እንደማይወቅሱ ሚስተር ራምኒ አመልክተው የተሠራው ትክክለኛ ሥራ ነበር ብለዋል። ይሁን እንጂ አሉ ራምኒ ዩናይትድ ስቴትስ አንድ መቶ የኒውክሌር አረሮች ካሏት ሀገር አካባቢ ምራቅ አትችልም በመሆኑም የፓኪስታን ሕዝብ አሁን ካለበት ይልቅ ይበልጥ ኃላፊነት ወደሚሰማው ጎዳና እንዲገባ አብረነው ልንሠራ ይገባናል። ሶሪያን በሚመለከት ሁለቱም ተከራካሪዎች ፕሬዚደንት ባሻር አልአሳድ መወገድ እንዳለባቸው እንደሚያምኑ ገልጸዋል። ሚስተር ኦባማ ሲናገሩ አሜሪካ አሁን እያደረገች ያለችው ማድረግ የሚገባትን ተግባር መሆኑንና ኃላፊነት በሚሰማው መንገድ የመሪነት ሚናዋን እየተጫወተች መሆኗን ገልጸዋል። አሜሪካ እየደገፈች ያለችው በሶሪያ መደገፍ ያለባቸው መሆኑን በግብፅ ዲሞክራሲን እየደገፈች መሆኗን በሊቢያም ወዳጆቿን እየደገፈች መሆኗን አስተዳደራቸው እያረጋገጠ ድጋፉን እየሰጠ መሆኑን ፕሬዚደንቱ ተናግረው በሶሪያ ለወታደራዊ ጥቃት እግራቸውን እንደማያስገቡ ወይም ለተቃዋሚዎቹ ከባድ የጦር መሳሪያ እንደማያጎርፉ አመልክተዋል። ፕሬዚደንት ኦባማ ለእስራኤል በቂ ትኩረት አይሰጡም ሲሉ ራምኒ ቢወቅሱም ኦባማ ግን ክሱን ውድቅ አድርገው በእስራኤል ላይ የሚሰነዘር ጥቃት በአሜሪካ ላይ እንደተሰነዘረ ጥቃት ይቆጠራል ሲሉ ቀደም ብለው አዋጅ ማስነገራቸውን አስታውሰዋል። እስራኤልን በአካባቢው መሰል የሌላት ወዳጅ ናት ሲሉም ጠርተዋታል። አሜሪካ ከቻይና ጋር ሊኖራት የሚገባውን ግንኙነት አስመልክቶ ሚት ሮምኒ ቻይና የገንዘብ ምንዛሪ አጭበርባሪ ናት ተብላ መፈረጅ ያለባት አገር ናት ብለው እርሳቸው ከተመረጡ በመጀመሪያ የሥልጣን ቀናቸው ያንን እንደሚያደርጉ ዝተዋል። ያ ተግባር ከቻይና ጋር የንግድ ጦርነት ውስጥ አይከትተንም ወይ ተብለው ሲጠየቁ አሁን ያለውን የወጪና የገቢ ንግድ ሚዛን አንስተው ሀገራቸው ከዚያ በተሻለ ሁኔታ ውስጥ አለመሆኗን ተናግረዋል። ባራክ ኦባማ በበኩላቸው አስተዳደራቸው ከቻይና ጋር ባለው ግንኙነት እስካሁን ታይተው የማይታወቁ የንግድና የምንዛሪ ቁጥጥር እርምጃዎችን መውሰዱንና ጥብቅ ግጋትን ማውጣቱን አመልክተዋል። በሌላ በኩል ግን ሚት ሮምኒ ራሳቸው ከሚወነጅሏቸው ኢራን ጋር ግንኙነት ካላቸው የቻይና ኩባንያዎች ጋር እንደሚናገዱ በመጥቀስ ከሰዋቸዋል። በክርክር ውስጥ ከሰሜን አፍሪቃው የአረብ አብዮት ሁኔታዎች በስተቀር የተነሳ የአፍሪቃ አጀንዳ የለም። በተመዘገቡ ድምፅ ሰጪዎች መካከል በተካሄደ ቅኝት የዲሞክራቲክ ፓርቲው ባራክ ኦባማ በውጭ ፖሊሲ አያያዝ በተፎካካሪያቸው ላይ ለወራት ያህል እጅግ የሰፋ የበላይነት ይዘው ቆይተዋል። ይሁን እንጂ በተለይ በዚህ ዓመት መስከረም አንድ ቀን በቤንጋዚው የአሜሪካ ቆንስላ ላይ የሽብር ጥቃት ተጥሎ አምባሳደሯን ጨምሮ አራት አሜሪካውያን ከተገደሉ ወዲህ ሚስተር ራምኒ በከፈቱባቸውና የብረታና የሰላ ዘመቻ የፕሬዝደንት ባራክ ኦባማ የውጭ ጉዳይ አያያዛቸው የሕዝብ ተቀባይነትም ሰሞኑን እየተሸረሸረ ሲመጣ ታይቶ ነበር። የሚትራምኒ የውጭ ፖሊሲ ጉዳዮች ክህሎት በርግጥ በቀጥታ ከያዙት የባህር ማዶ ንግዳቸው፣ በውጪ አሜሪካዊ ነዋይ አፍሳሽ ካፒታሊስትነታቸውና ከንግድ ጉዳዮች አደራዳሪነታቸው የረዥም ዘመን ልምዳቸው እምብዛም የዘለለ እንዳልሆነ ይታወቃል። ለምርጫው ዕለት ዐሥራ አራት ቀናት ብቻ ቀርተውት ሳለ በሁለቱ እጩዎች መካከል የደጋፊ ልዩነት አለመታየቱ ፉክክሩን እጅግ የጋለ እንዲሆን አድርጎታል። ኤንቢሲ ኒውስ እና ዋል ስትሪት ጁርናል የሚባሉት የዜና ድርጅቶች ሰሞኑን ባካሄዷቸው የመራጭ ቅኝት ፕሬዚደንት ኦባማ ቀደም ሲል የነበራቸው የሰፋ ልዩነት ጠቦ አሁን 47 ለ47 ከመቶ ሆነው መተናነቃቸውን የሚያሳይ ውጤት ይዞ ወጥቷል። በሰኞው የመጨረሻውና በውጭ ጉዳይ ፖሊሲዎች ላይ በተካሄደው ክርክር በቀጥታ ሲከታተሉ በነበሩና ገና አቋማቸውን ባለዩ መራጮች ዘንድ በተካሄደ የመጀመሪያ ቀጥተኛ የዳሰሳ ቅኝት ኦባማ የበላይነት ማሳየታቸውን የሚጠቁሙ የመጀመሪያ ደረጃ ቁጥሮች ወጥተዋል።